ሰላም፣ ጤና ይስጥልን። የኤስቢኤስ ሬዲዮ ተከታታዮች እንደምንሰነበታችሁ። በዛሬው ሳምንታዊ ዘገባችን የምሽት የሥነ ጽሑፍ ዝግጅቶችን የተመለከተ አጠር ያለ ዝግጅት ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ ወርቃማው የስነ ጽሁፍ ዘመን ተብሎ የሚነገርለት የ1950ዎቹና የ1960ዎቹ ዓመታት ካለፉ በኋላ እንደ አዲስ የሥነ ጽሁፍ አብዮት የተነሳው በቅርብ ዓመታት ነው ለማለት ይቻላል። ዘመን የራሱ ቀለም አለው፣ ማንነቱን የሚገልጥበትና እንደ መጠሪያ የሚነሳበት ስያሜ ያለው ከአንድ መቶ ዓመታት በላይ ታሪክ ባለው ዘመናዊው የኢትዮጵያ የሥነ ጽሁፍ ታሪክ ውስጥ ዘመናቸው ያበቀላቸውና በዘርፉ አንቶታን ያገኙ ደራሲያንና ጸሐፊያን የመኖራቸውን ያህል ቀለም የሚሰኙ ስነ ጽሁፋዊ አቀራረቦችም በየጊዜው ይፈጠራሉ። እነዚህ እንቅስቃሴዎች በተለይም ከአንደኛ ደረጃ እስከ ከፍተኛ የትምህርት ተቋማት ድረስ በሚኖራቸው ሰንሰለታዊ ትስስሮች፣ እንዲሁም በተለያዩ አካባቢዎች በሚቋቋሙት የስነ ጽሁፍ ክበባት ድርና በሌሎችም አጋጣሚዎች ከትውልድ ወደ ትውልድ የተፈራረቁ የየራሳቸውን አሻራ ያሳርፋሉ። ከአዲስ አበባ ዩኒቨርሲቲ የባህል ማዕከል እስከ ፑሽኪን አዳራሽ ድረስ ላለፉት ዓመታት ይቀርቡ የነበሩት እነዚህ መድረኮችም እያዝናኑ መልእክቶችን በማስተላለፍ እንደ ጥሩ አጋጣሚዎች ተደርገው ይታወሱ እንደነበረ የቅርብ ጊዜ ትውስታዎቻችን ናቸው። በተለይም እነዚህን መሰል የሥነ ጽሁፍ መድረኮች ፖለቲካዊ መልእክቶችን በማስተላለፍና ህዝብን በማንቃት ረገድ የነበራቸው ሚና በጉልህ የሚታወቅ ነበረ። ወደ አለፈው ዘመን ገፋ አድርገን ስንመለከትም በነገስታቱ ዘመን አዝማሪዎች አስተዳደራዊ ትችቶችን በማስተላለፍና ህዝብን በማንቃት እንዲሁ መረጃ በማቀበል ረገድ ከፍ ከፍተኛ ተቀባይነት እንደነበራቸው ታሪክ ይነግረናል። ሁሉም በየጊዜው የየራሱን አሻራ እንደሚያሳርፈው ሁሉ ከዚህ ቀደም በነበረው ልማድ መሰረትም ስነ ጽሁፋዊ ስራዎችን በማቅረብና ስነ ጽሁፋዊ ክዋኔዎችን ለተደራሲዎች በማድረስ ረገድ የነበሩት መድረኮች በአቀራረብና በይዘት አሁን አሁን እየተሻሻሉ መምጣታቸውን እየታዘብን ነው። አሁን ዘመኑ የፖቲክ ጃዝ ዘመን ነው እየተባለ ነው። ፖቲክ ጃዝ በኢትዮጵያ የስነ ጽሁፍ አቀራረብ ውስጥ አዲስ ስልትን በማስተዋወቅም አዲስ አብዮትን እየፈጠረ እንደሆነ እየተነገረለት ይገኛል። ስነ ጽሁፋዊ አቅርቦቶችን በሙዚቃ መሳሪያዎች በማጀብ የማቅረብ ልማድ በሰሜን አሜሪካ እንደተጀመረ የመስኩ ባለሙያዎች ይናገራሉ። በአቀራረብ ይዘትና በሚተላለፉት መልእክቶች ጠንካራነት፣ እንዲሁም መቀራረቦች እንዳሉባቸው በሚታመንባቸው ግጥም በጃዝ ጥቁሮች አሜሪካኖች በሲምፎኒ ኦርኬስትራ ጭምር በመታገዝ በምሽት ቤቶች በሚያቀርቧቸው ዝግጅቶች ለጥቁሮች ነጻነት ከበር የሚበጁና የነጮችን የበላይነት የሚቃወሙ ስራዎችን በተለያዩ ጊዜያት ያቀርቡ እንደነበረ ባለሙያዎቹ በአትኩሮት ይናገራሉ። በኢትዮጵያም ከአስር ዓመታት በላይ ያልዘለለው ግጥምን በጃዝ የኪነ ጥበብ ዝግጅት የተለያዩ ኪነ ጥበብ ዝግጅቶችን በመሳሪያ በተቀነባበሩ ዜማዎች እያዋዙ በማቅረብ በሚያስተላልፏቸው መልእክቶች የብዙሃኑን ታዳሚያን አፍ በመሆን ቀላል የማይባሉ አስተዋጽኦችን እያበረከቱ እንደሆነ በማስተዋል ላይ እንግዲህ እንገኛለን። በተለይም በኢትዮጵያ በየጊዜው የሚነሱ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን በመንቀስ እንዲሁም በመተቸትና የመፍትሄ አቅጣጫዎችን በማስቀመጥ ረገድ ሰፊ ተቀባይነትን ለማትረፍ ችሏል። የኢትዮጵያኖቹ አዲስ የዘውግ አቀራረብ ይዘው የመጡት የምሽት የፖለቲክ ጃዝ ምሽቶች በዘመነ ህወሓት ብቅ ያሉትና እንደ ቀልድ በህብረተሰቡ ዘንድ መስረጽ ይሳሉት እነዚህ የምሽት የሥነ ጽሁፍ ዝግጅቶች በተለይም ከተማ ቅመስ በሆኑ አካባቢዎች ከፍ ለማለት ችሏል። በኢትዮጵያ ለተገኘው ለውጥም ሁሉም በየፊናው ትግል አካሂዷል ከተባለ እነዚህ የፖለቲክ ጃዝ መራህ ግብሮች አሌ የማይባሉ ትግሮችን ስለማድረጋቸው ይመሰከርላቸዋል። የአሁኑ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ አሁን በተለያዩ የመንግሥት መዋቅሮች ውስጥ ቦታ ያላቸው ኢትዮጵያውያን ጭምር በእነዚህ መሰል መርሃ ግብሮች ላይ ተሳታፊዎች በመሆን አታያዎቻቸውን ሲያቀርቡ የነበሩና አሁንም ድረስ በማቅረብ ላይ የሚገኙ ናቸው። ከዚህ ባለፈም እነዚህ የፖለቲክ ጃዝ ምሽቶች በተለያዩ የፖለቲካ፣ የእምነት፣ የትምህርት፣ የእውቀት፣ የባህልና መሰል ልዩነቶች ውስጥ የተገኙ ታዋቂ ግለሰቦችን ወደ አንድ መድረክ በማምጣት ሐሳቦቻቸውን እንዲያቀርቡና አውደ ሰፊ ተሞክሮችን እንዲስተናገዱ፣ ታዳሚዋኖችም የሚደግፏቸውም ሆነ የማይስማሙባቸውን ሐሳቦች በአንድ ጣሪያ ስር ሰብሰብ ብሎ ተቀምጠው የማድመጥ ልምድ እንዲኖራቸው በማድረግ ረገድም ሰፊ አማራጮችን ስለማቅረባቸው ብዙዎች ይመሰክራሉ። ሌላውን ነውና፣ ስለነዚህ መድረኮች ሲነሳ መጠቀስ ካለባቸው ጠቃሚ ተሞክሮች መካከልም ከዚህ ቀደም ህዝብ ፊት ቆመው ሃሳባቸውን ለማቅረብና በታዳሚያኑ ዘንድ እምብዛም እውቅና ያልነበራቸው ግለሰቦችም ጭምር ወደ መድረኮቹ በመምጣት በሚያቀርቧቸው እይታዎቻቸው ሰፊ ተቀባይነትን ለማግኘት የቻሉ መጽሐፍትን ለማሳተም የበቁ ባለሙያዎችንም መድረኮቹ አበርክተውልናል። ይህ አበርክቷቸው ከፆታዊ ተዋጽኦ አንጻር ሲታይም ፋይዳው ቀላል አይደለም። በዚህ በኩል ደግሞ የሽሙጥ ግ ጸሐፊዋ መምርት ጽገነት ከበደን ልናነሳት እንችላለን። ሴትዮዋ ወጡ እንዳላለባት ስልኩን ማቋረጥ አልቻለችም። እናን ተቀምጬ ወጡ ተሰርቶ አለቀ። ስልኩን ልዘጋ ስትሰናዳ በእጀ ምልክት ሰጠዋትና የኔን መቤት ገላም ያስከታል። ቆይ ሁለት ማንኪያ አድርጊበት አለች። የኢትዮጵያን ባንኮች ካስረዳውና ሴትዮዋን በግማሽ ልብ ካዳመጠች በኋላ ይሄን የጠቀስኩት ጉዳይ እሷ ዘንድ እንደማይሰራ ነገረች። እኔም ከእሷ ጋር ኩሽና ውስጥ ያጠፋውን ጊዜ ያናድ ቆጣ ብዬ ብናገር፣ የእኔ ጌታ ጨው ጨምሪ ስላልክ ብቻ ሁለት የዋድክልኝ የምታስመስለው ጨጉር ገዛ ሊገብቶ ነበር። መድረኮቹ በጾታዊ ስብጥር ረገድም ቀላል የማይባል ሚና የመጫወታቸውን ያህልም በተለይም ኢትዮጵያ ላለፈው አንድ ዓመት ከገባችበት ጦርነት አንጻርም የህብረተሰቡን ስነ ልቦና በማከምና አንድነትን በማጠናከር የማይናቅ አስተዋጽኦ እየተጫወቱ ይገኛሉ። በኢትዮጵያ ስነ ጽሁፍ ውስጥ አዲስ የአቀራረብ ወዝን በመፍጠር ከፍተኛ ተቀባይነትን እያገኙ የዘለቁት የፖለቲክ ጃዝ የግጥም ምሽቶች ከኢትዮጵያ አልፈው በተለይም ኢትዮጵያውያን በሚገኙባቸው የተለያዩ የዓለም ክፍሎችም ጭምር እየተዳረ ረሱ ይገኛሉ። በተለይም በግጥም ረገድ ግጥም በምንም አይነት መሳሪያ ታጅቦ መቅረብ የለበትም፤ ምክንያቱም ግጥም የራሱ ለዛ፣ ወግ፣ ምትና ምጣኔ አለው። ስለሆነም እነዚህ የግጥም ምሽቶች የግጥምን ጣፋጭነት በመበረዝ ረገድ ሰፊ አሉታዊ ሚና ተጫውቷል የሚል ሐሳብ ካላቸው ጀምሮ በርካቶችን እያነጋገሩ ይገኛሉ እነዚህ የምሽት ወርሃዊ የግጥም ምሽቶች እኛም ለዛሬ ብለን ያዘጋጀነውን አጠር ያለ ዝግጅት በዚያ በቃን። እናንተስ ስለነዚህ የምሽት የግጥም መጃዝ መርህ ግብሮች ምን ሐሳብና አስተያየት አላችሁ? በሐሳብ መስጫ ሳጥን ላይ ሐሳባችሁን አስፍሩባቸውና እንወያይባቸው። እኛ ለዛሬ ብለን ያዘጋጀነው ዝግጅት ግን በዚህ አበቃ። መልካም ሳምንት። በፍቃዱ አባይ ለኤስቢኤስ ሬዲዮ ከአዲስ አበባ።